ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን ወደ ፍርድ ቤት እናመራለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ እና ጋዜጠኛ ኤልያስ ገብሩ በነጻ ተሰናብተዋል። የተከሰሱበት አዋጅ የተሻረ በመሆኑ በነጻ ሰናብተናል ብለው ነው ብይን የሰጠው ጠበቃቸው አቶ ሽብሩ በለጠ ናቸው። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድ ቸዋለሁ በሚል በጽሁፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጠ። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ ሊቀርብ United States. We continue to encourage Saudi authorities um, to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner. የሳውዲ መንግስት በሙስና የጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት የሰጡት አስተያየት ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካት ማስተሻገሩ ዜና እናስቀድም በትናንትናው ዕለት በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች አራት ሶማሌ አሜሪካውያን አሸነፉ። በመካከለኛው ምዕራብ ዩናይትድ ስቴትሷ የሚኔሶታ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም የምክር ቤት አባልነት በመመረጥ የመጀመሪያው ሶማሌ አሜሪካዊ አብዲ ዋርሳሜ ተፎካካሪያቸውን መሐመድ ኑርን በ50 ለ47 በመቶ በሆነ ጠባብ ልዩነት በማሸነፍ ነው። በድጋሜ የተመረጡት ከጥሮር አንስቶ ሁኔታዎችን መልካም ነበሩ። አሁን ግን በምርጫው ስናሸንፍ በእጅጉ ደስ ብሎናል ብለዋል። ዋርሳሜ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት ሁለተኛው የምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሌ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ ዋርሳሜ ተናግረዋል። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በሀገር ውስጥ የስራ እድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸውን ካደረጓት ቤዥንግ ዛሬ ገቡ። ትራምፕ ከቻይናው አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለስልጣናት ጨምረው እንደገለጡት ፕሬዚዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒኩሌር ፕሮግራሟን ታቋረጥ ዘንድ ግፊት እንድታደርግባት ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤይዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግር በጉዳዩ ላይ ትኩረት ያደረገ ንግግር ነው የሰጡት። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግራቸው ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒኩሌር ጦር መሳሪያ ቅመማ ፕሮግራማቸውን እንዲያቋርጡ ሲሉ ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል። በስተ መጨረሻም በዩናይትድ ስቴትስ ዙሪያ በተካሄዱ የአካባቢ ምርጫዎች ካሸነፉ ሶማሊያውያን መካከል ከአብዲ ዋርሳሜ በተጨመረ አብዱል ቃድር ሐሰን የተባለ ወጣት ሶማሌ አሜሪካዊም ለሚኒያፖሊስ ከተማ የፓርክና የመገና የመዝናኛ አገልግሎት ቦርድ አባልነት ሲመረጥ ፋርቱን አህመድ ከሚኒያፖሊስ በስተ ምዕራብ በምትገኘው የሆፕኪንስ ከተማ የትምህርት አስተዳደር ቦርድ አባልነት ተመርጠዋል። ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ፕሮስ፣ ቀዳሚው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን የቀድሞ የአንድነት ለፍትህና ለዲሞክራሲ ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ በፍርድ ቤት በነፃ ተሰናብተዋል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ዛሬ ለብይን በቀጠረው መሠረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ የአስቸኳይ ጊዜ አዋጁ የተሻረ በመሆኑ ተከሳሾቹም በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ሕግ በግንቦት ወር 2009 ዓ ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን የአስቸኳይ ጊዜ አዋጁንና የአስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሰሷቸው ነበረ። ከዚያም ባሻገር ክስ ሳይመሠረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደ ቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማችሁ አልነበረም ወይ? የሚል ጥያቄ ለአቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ። አዎ፣ የወንጀል ሕጉ መሰረታዊ መርሆች ላይ የወንጀል ሕግ ወደኋላ ተመልሶ አይሰራም አንዱ ነበርና፣ ያንን አቅርበን ተከራክረን በአቃቤ ሕግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ በወንጀል መርህ ስለማንገዛ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁን ከወንጀል ህጉ በኋላ የወጣና የሚበልጥ ነው በማለት ወደ ኋላ ተመልሶ አይሰራም የሚለው የወንጀል ህግ መርህ እዚህ ላይ አይሰራም። ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ያንን ያቀረብነውን መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጁ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ ስናብትናል ብለው ነው ብይን የሰጠው። ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ህግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዝግጅታችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቸዋለሁኝ በሚል በጽሁፍ ያቀረበውን ሪፖርት በድምጽ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትእዛዝ ሰጥቷል። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ በትእዛዙ ተመልክቷል። ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አለልኝ ምህረቱን አነጋግራቸዋለች። ከወልቃየት ህዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትእዛዝ የሰጠው ጠበቆቹ አቃቢ ህግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለሌ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋገሪያቸው ነበር። የኮሎኔል ደመቀ ዘውዴ ጉዳይ የፌደራል ጠቅላይ አቃቢ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቢ ሕግ የምስክሮች እና ሰምቼ እጨርሻለሁ የሰነድ ማስረጃዎችን እናጠናቅጫለሁ በማለት ክርክሩ ተመርምሮ ብይ ሊሰጥበት ቀጠሮ ይዞ ነበር ለጥቅምት ሀያ ሰባት ሁለት ሺ አስር ዓመተ ምህረት ከሦስት ቀን በፊት ማለት ነው። እሺ በቀጠሮ የተያዘው ከጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም ማይከላከሉ እንደሆነ የአቃቤ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመስጠቱ በፊት በተከሳሽ ጠበቆች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መሀል መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፁ ማለት ነው። ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስኪ ግልጽ ያርጉት። በሪፖርት መልክ የተዘጋጀው ከስልክ ንግግር ነው ከተባለ፣ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ቀጥታ ወደ ጽሑፍ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው። የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የእኛ መቃወሚያ። ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ? ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ ሁለተኛው ደግሞ ከኮሎኔል ደመቀ ዘውዴ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘ። ይህንን የፍርድ ቤቱን ትእዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። ከተሰጠ ለመቼ ነው የተሰጠው? ተነግሯል። ቀጠሮ የተሰጠው ለህዳር አስራ ዘጠኝ ቀን ሁለት ሺህ አስር ዓመተ ምህረት ነው። በሀምሌ አራት ለሀምሌ አምስት አጥቢያ ሁለት ሺህ ስምንት ዓመተ ምህረት ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ሕይወት ማለፉ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ የተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮነሬል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛን ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ተከታተሉን። ገና ዝግጅቶችም አሉን። ከፍተኛ ባለስልጣናትን የንጉሳዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግስት የሚመሰርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲ ንጉስ ሳልማን እና የሰላሳ ሁለት ዓመቱ አልጋ ወራሽ የጀመሩት የጸረ ሙስና ዘመቻን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት 11 ልውሎች፣ አራት ሚኒስትሮችና ከአስር በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ ሞሐመድ አልላሙዲም በሪትስ ካርልተን ሆቴል የቁም እስር ላይ ይገኛሉ። የአሜሪካ ድምጿ ሲድኒ ሼን የዘገበችውን ሄኖክ ሰማዝጌር እንዲህ አቅርቦታል። በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልቤሳ ሆኗል። በሆኗል በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለ ሀብት ሼክ መሐመድ ሁሴን አላሙዲም ይገኙባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል ሳ People they believe to have been corrupt officials. We expect them to do it in a fair and transparent manner. የሳውዲ መንግስት በሙስና የጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስርዓቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኑርት ጥያቄው ለዋይት ሀውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡት ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አምር በብሩኪንግስ ኢንስቲትዩት አጥኚ ናቸው። እነዚህ እስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። እስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርገዋል። አስቡት እስኪ ዩናይትድ ስቴትስ ውስጥ አንድ ቀን ጠዋት በዜና ቢል ጌትስና ዋረን ባፌት መታሰራቸውን ብትሰሙ በምጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል? በሳውዲ አረቢያ ሰላምና መረጋጋት ላይ እስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኃላፊነቱና መልሱ የአካባቢው ባለሥልጣናት ይሆናል ብለዋል። ኃላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለው ነው። የሊባኖስ ጠቅላይ ሚኒስትር ሳድ ሀሪሪ እሁድ ለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል። የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባሕረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለእኔ ጥያቄው ፕሬዝደንት ትራምፕ ይሄ እንዲሆን ይፈልጉ አይፈልጉ የሚታወቅ ነገር የለም። የፖለቲካ ተንታኙ አምር ፕሬዚዳንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል። ተመጣጭ ደስ ትላለች ሀገራችን ነፋሻማ ጓደና መጡ ወደ ቀያችን ልዩናት ሀገራችን የተፈጥሮ ሀብታችን ተስማሚ ነው አየራችን ለምለሙ መሬታችን ተራራና ወንዞቻችን ብዙ አሉ ጥርሶቻችን ተጠብቆ በጀግኖቻችን የጥቁር ሕዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን ባርበኞቻችን መግደዳችን እንግዳ ተቀባይ ሕዝባችን ባህላችን የቡና ጠጡት ስርዓታችን ተካፍለ መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታው ባዘናችን ያለው አብሮነታችን በጃኖ በቻ ነው በጥበብ ማጌጣችን፣ ማማራችን። እቺ ናት እናታችን፣ ፍቅራችን፣ ደስታችን፣ ገነታችን፣ ምድራችን፣ እስርታችን፣ መገኛችን፣ ቦታችን፣ እናታችን፣ አለታችን። So I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like next train tracks. Yeah, from Nazareth to Shashamani, got a Zion army shooting the sheriff like Bob Marley. Ja, by my side, so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Atum and Lalibela the perfect weather. It's my home. verse of the biblical lyrical verses perform miracles victory is never achieved by individuals የምትከታተሉት የአሜሪካ ድምፅ ሬዲዮ ተከታዩና የመጨረሻው ዘገባችን የሚሆነው ደሄግ ኔደርላንድስ ውስጥ በአንድ የቀድሞ የደርግ ባለስልጣን ላይ የተመሰረተ ክስ ላይ ይሆናል። መለስካቸውም ዝርዝሩን ይዟል። አቶ ወርቁ ደመና ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወይን ቤት የመቶ አለቃ እሸቱ ዓለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ ም የ16 ጓደኞቻቸውን መገደል ተቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም፣ ግን ብዙ ምልክቶችን ማየት ይቻል ነበረ። አቶ ወርቁ ደመና ነሐሴ መጀመሪያው ነሐሴ አንድ ሁለት ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ኮርነር፣ አንድ ማዕዘን በኩል ትልቅ ጉድጓድ ሲቆፈር አየን። እንደውም ከሚቆፍሩትም የተወሰኑት የኛው የምናውቃቸው እስረኞች ናቸው። እና ለምን ሲመጡ ከቁፋሮ መልስ እንጠይቃችኋለን። ለምንድን ነው የምትቆፍሩት፣ ለምንድን ነው የምትቆፍሩት ማንም የነገረን ነገር የለም። ነገር ግን የራሳችንን መቃብር ሳይሆን አይቀርም ያለኝ ልጅ ነበር። እና ሲቆፈር ተመለከትን። በጣም የሀዘን ድባብ በሆነ ቤት ውስጥ ሰፈነ። በጭንቀት ቆየን። ወደ ነሐሴ አምስት 97 ዓም? የተወሰኑ እስረኞች ተጠራን በሆነ ቤቱ አስተዳደር በፖሊሶች ተጠራ ስማችን ረዥም ዝርዝር ተጠራና የተወሰነው ሁለት ዓመት ከዛን ጊዜ ጀምሮ የሚቆጠር ሌሎቹ ደግሞ ሶስት ዓመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ ዓለሙ የሚመራው ኮሚቴ እንደነበረ ተነገረን አንዳንዶች የተበሳጩ አሉ ትዝ ይለኛል እኔ አልተበሳጨሁም ምክንያቱም የሚቆፈረውን ጉድጓድ አስባለሁ እና አሁን ወደዛ ጉድጓድ አልሄድም። ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ትጽናናለህ፣ የራስ ህይወት በመትረፉ በሌላ በኩል ደግሞ እነማን የሆኑ የትኞቹ ጓደኞቻችን የሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለት አስባለ እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩት። እና ወዲያውኑ ብዙዎቻችን ይህንን ፍርድ የሰማን መኝታዎቻችንን ማስተካከል ነው የጀመርነው። መኝታችንን፣ መደባችንን ማስተካከል፣ ፍራሻችንን እዛው እየሰፋን የምናዘጋጀው ፍራሽ ነበር። በየጊዜው ታጠበዋለህ። የእስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ። ከዚህ የእስራት ፍርድ በኋላ ነሐሴ ስምንት ቀን 1970 ዓ.ም ልክ ሐምሌ 29 ቀንን ትመስል እንደነበረ አቶ ወርቁ ያስታውሳሉ። እስረኞች በጊዜ ወደየመታሰሪያ ክፍላቸው እንዲገቡ ታዘዙ። በጣም በጣም የሚያስጨንቅ ጊዜ ነበረ። ያንን ልክ እንደተጠየቅን ሁላችንም ያው የገምትነው ነገር አለ ጉድጓድ ሲቆፍር አይተናል፣ እና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም የሁሉም እምነት ነበረ፣ እና ሁሉም በሀዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥና ያለው ያ ወደ አምስት ሺህ የሚደርስ እስረኛ እንግዲህ ወደ ሶስት ሺህ የምንሆነው የፖለቲካ እስረኞች ስንሆን ወደ ሁለት አካባቢ ደግሞ ደረቅ ወንጀለኛ ይባላሉ። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደር በመሳሰሉ ወንጀሎች የታሰሩ እና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው። በዛ ምሽት ፖለቲከኛ ሆንክ አልሆንክ እንደ ጠበቅ ነው። ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች፣ የወታደር ጫማዎች ዱብ ዱብ ማለት ጀመሩ ትሰማዋለህ። በጣም የሚዘገንን የሚያስፈራራ እንትን ነው ድምፅ ነው እና በየክፍሎች እየሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል። በመስኮቱ በኩል ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው ካቦው አስተሳሰሩን ይጠይቃል። ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተ ክርስቲያኑ አቅጣጫ ነው ሁሉም የሄዱት። እንመለከት ነበር በመስኮት በኩል በጣም ረዥም ሰዓት ነው የፈጀው፣ ምክንያቱም ከክፍል ክፍል መሄድ ነበረባቸው በዛን ምሽት እስረኛው በሚያውቀው እስረኛው በደረሰው መረጃ መሰረት ሰማንያ ሁለት እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ ያለ ጎኔ ያለው መታሰሪያ ክፍል ውስጥ እኔ ሀያ ሁለት ቁጥር ነበሩ፣ ሀያ ሦስት ቁጥር ውስጥ የሚኖር በጣም ይወደኛል። ለምን እንደሆነ ብዙም አላቅም። ጉሙዝ ነው እና ሁልጊዜ ጠዋት ጠዋት ሰላም እንባባላለን፣ አንዳንድ ወሬ እንለዋወጣለን እና ያን ዕለት ጠዋትም እሱ ራሱ እንደውም ይጠብቀኝ ነበረ ከክፍሌ ክፍላችን ተከፍቶ እስከወጣ ድረስ እና አገኘኝ። ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ከዛ ከጉሙዙ ጓደኛ ጋር ጨዋታ ጀመርን። የት ነበርክ ትናንት ምሽት አልኩት። እንዴ እዛ ስረዳ ያው አነጋገሩ የጉሙዙ አክሰንት አለው። እንትንን ስረዳ እኮ ነበረ ትናንት። መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን። ሌሎቹም እየተወሰኑት ጉሙዝ ናቸው። እዛ ፍርደኛ ናቸው፣ ፍርድ ያገኙ። በነፍስ መግደል ነው የተወነጀሉት። ወህኒ ቤት ውስጥ ብዙ አመት ኖረዋል። ስለዚህ ለብዙ ጉዳይ ይፈለጋሉ። በወታደሮቹ አስተዳደሩ፣ በምናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናውቃለን። ከዛም በፊት አውቃለሁ እና እዛ ልንረዳ ሄደን እንዶ ያየሁትን ዙዲ ነገር ነው የሚለኝ። ስሜን ትንሽ ጠመም የሚያደርገኝ ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት። ምን አየህ ሰጠኝ አልኩት። ከዚህ እየሄዱ የፊጤኝ ታስረው የወጡት እስረኞች በሙሉ ቤተ ክርስቲያን ነው የሚመጡት እና ቤተ ክርስቲያን መቶ አለቃሸቱ አለ እዛ። ስማቸውን እሱ ያጣራል ከዛ በኋላ እንዴት እንደሚመቷቸው አይታወቅም። የተወሰኑ ወታደሮች እኛ አይተናቸውም ማናቃቸው፣ ወታደሮች ናቸው። የወኔ ቤቱ ፖሊሶችም አይደሉም ይመቷቸዋል። እና ሲወድቁ በሆነ በገመድ ይሸመቅቋቸዋል። አንገታቸውን ይጠመዝዙታል በጣም በማይገባን መንገድ። ከዛ ውሰዱ ይሉናል ሰውነታቸውን በቃ ሞተዋል፣ ውሰዷቸው እንባላለን። በባሬላ ይሄ አፈር መሸከሚያ የለም። በሱ በሱ እየተሸከምን እዛ ጉድጓዴ ሲቆፈር ሰሞኑን ያየነው ጉድጓድ ውስጥ ነው እየወሰድን የጣልናቸው። አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ሲያምረኝ ከበደ ሲያምረኝ ከበደ፣ ግዙፍ እስረኛ ነው፣ ሰውነቱ ትልቅ ነው። እና ሲያምረኝ አልሞተ ነበር፣ አልሞት ብሏቸው ብዙ ታግለዋል እነኛ እንትን የሚሉ ወታደሮቹ። መጨረሻም ለእኛ ወስዳችሁ ሰውነቱን ጣሉ፣ አስከሬኑ ወደ ጉድጓዱ ውሰዱ ስንባል ትንሽ ትንሽ ሊያወራን ሁሉ ይፈልግ ነበረ እና በደንብ ሙሉ ለሙሉ አልሞትም ነበር ሲያምር ጉድጓድ ውስጥ ስንጥለው ይህን ሁሉ ነው ያለኝ። እና በጣም በጣም የሚዘገንን ነበር። ሰማንያ ሁለት ልጆች ሌሎች በሚቀጥለው ቀን ደግሞ ሁለት ልጆች እንደጨመሩ ሰምተናል። ሁለት እስረኞች በህግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ፣ የተከበራችሁ ዳኞች ዛሬ ከዚህ የተገኘሁት ፍትህን ፍለጋ እንጂ ለበቀል አይደለም ብለው ነበረ። ከዚህ የፍትሕ አደባባይ የምንማረው ሌላው ነገር ምንድን ነው? የሚል ጥያቄም ሰነዘርኩላቸው። እሸቱን ለፍርድ በማቅረብ ነገ እንደ እሸቱ አለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፑኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋ ሊደር እንጂ ይሄ ጉዳይ እኮ አሁን አርባ ዓመት አልፎታል። ከአርባ ዓመትም በኋላ ግን ትኩስ ነው። እንደዚሁ ነው የወደፊት የእሸቱ ዓለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ሥልጣን ወይም በአንድ በተፈጠረ አጋጣሚ ከሕግ ውጪ ወይም ራሱን ሕግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው። ወደፊቷን በሕግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ሕግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት የምንፈልገው። አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ ም መቶ አለቃ ሸቱ ዓለሙ ፍርዳቸውን ያገኛሉ። አቃቢያነ ሕጉም ተከሳሹ በተከሰሱበት የሕግ ድንጋጌ ከፍተኛው ቅጣት እንዲጣልባቸው ጥያቄ ማቅረባቸው ታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜ የምንቀበላለን እንድታደርሱን ከወዲሁ ነው የምንጠይቀው። ሀሽታግ ጋቢና ቪኤን በመጠቀም በትዊተር እንደዚሁ አስተያየቶቻችሁን ስጡ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና ሄኖክ ሰማግዘርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። እንግዲህ ጉዟቸው የሰመረ ይሁን እያል ንሰናበታለን። መልካም ምሽት ነገር እንገናኝ።